ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ያግኙ። ሀገርኛ ሪፖርት። ሰላም፣ ጤና ይስጥልን። የተከበራችሁ አድማጮቻችን እንደምንሰነበታችሁ። ሳምንታዊና አጠር ያሉ ዘገባዎች የምናቀርብበት ዝግጅታችንን ጀምረናል። አብራችሁን ቆዩ። በቅድሚያም የአዲስ አበባ ከተማ አስተዳደር በአዲስ ከተማ ክፍለ ከተማ ያስገነባውን የተስፋ ብርሃን አሙዲን የምገባ ማዕከልን ማስመረቁ ተዘገበ። የምገባ ማዕከሉን ስራ ያስጀመሩት ምክትል ከንቲባ ወይዘሮ አዳነች አቤቤ ሲሆኑ ዜጋዎች ለትጉቸው አተው ከቆሻሻል ሊምግብ ሳይነሱ ማየት የዜግነት ክብርን የሚነካ ነው ብለዋል። ምረቃ ስነ ስርአቱ ላይ ለዚህም ዝቅተኛ ገቢ ያላቸውን ዜጎች ለመመገብ ታስቦ የተስፋ ብርሃን የምገባ ማዕከላት በአምስት ክፍለ ከተሞች የተገነ የሚያስገነቡ ሲሆን ሶስተኛው የምገባ ማዕከል ስራ ጀምሯል ብሏል። የተስፋ ብርሃን አሙዲን የምገባ ማዕከላት ዝቅተኛ ኑሮ ደረጃ ያላቸውን ዜጎች ከመመገብ ባለፈ የተለያዩ የክህሎት ስልጠናዎችን በመስጠት ራሳቸውን እንዲችሉ የማድረግ ዓላማም ያለው መሆኑን ምክትል ከንቲባዋ ገልጸዋል። ይህ ሶስተኛው የምገባ ማዕከልም ከዛሬ ጀምሮ ዜጎችን በየቀኑ የሚመግብ ይሆናል። ወደ ሌላ ዜና ስናመራ አንድ ሺህ አንድ መቶ አርባ ሁለተኛው የኢድ አልፈጠር በዓል በኢትዮጵያ የተለያዩ አካባቢዎች ተከበረ። በዓሉ በአዲስ አበባን ጨምሮ በጅማ፣ በአፋር፣ በቤንሻንጉል፣ በደሴ፣ በሐረሪ፣ ሐዋሳ፣ ደብረታቦር፣ ሻሸመኔ፣ ባህር ዳር፣ አዳማ፣ ጎንደር፣ መቱ፣ ኮምቦልቻ፣ ሻምቡ፣ ሞጣ፣ አፈላ፣ ጅንካ፣ ጨሩ እና ሌሎች አካባቢዎች ነው በደማቅ ስነስርዓት የተከበረው። ትላንትና በተከበረው የረመዳን በዓል ላይ ሕዝበ ሙስሊሙ ከኢትዮጵያን እህት ወንድሞች ጋር አንድነቱን በማጠናከር ጠላቶቻችንን በጋራ መመከት ያስፈልጋል ሲሉ መልእክት አስተላልፏል። ተቀዳሚ ሙፍቲ ሀጂ ኢድሪስ ኡመር እድሪስ አንድ ሺህ አንድ መቶ አርባ ሁለተኛው የኢድ አልፈጠር በዓል ዕለት የሚከናወኑ ሃይማኖታዊ ተግባራትና ስነስርዓቶችን አስመልክቶ በአዲስ አበባ ስቴዲየም በነበረው ደማቅ ስነስርዓት ላይ ነው ይህንን መልዕክት ያስተላለፉት። ህዝበ ሙስሊሙ በዓሉን ሲያከብር ከቤተሰቡ፣ ጎረቤቱና ከሁሉም ማህበረሰብ ጋር በደስታ ሊያሳልፍ ይገባልም ብለዋል። ታላቁ የኢትዮጵያ ህዳሴ ግድብን በተመለከተም አንድ ከሆነን ወደ ሰላም ከተመለስንና ከተደማመጠን የውጭ ኃይሎችን በመመከት ግድቡን ከዳር እናደርሰዋለን ሲሉ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ተናግረዋል። በዚህም እኛ ሁላችንን የአባይን ጉዳይ በአግባቡ ይዘን ልናስብ ያለበት የምንጨነቅበት እና ልንነጋገርበት ይገባል በማለት ለህዝበ ሙስሊሙ ጥሪ አቅርቧል። በዓሉ ሲከበር ለድሆች ያለንን በማካፈል አብሮ ማሳለፍ ይገባናል። ለምን ያሉት በዓሉ በሰላም እንዲከበር ላደረጉ ለአዲስ አበባ ከተማ አስተዳደር፣ ለፖሊስ እና ለጸጥታ አካላት ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ምስጋና አቅርቧል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ዶክተር አብይ አህመድ በአዲስ አበባ ኢትዮጵያ ጥንታዊ እስላማዊት ቅርሶች መገኛ የሆነው ቢላሉ ሀበሺ ማህበረሰብ ሚዚየምን ትላንትና ጎብኝተዋል። በጎብኝታቸው ወቅት ጠቅላይ ሚኒስትር አብይ አህመድ ማዕከሉ የኢትዮጵያውያንን ችግር ለመፍታት ድሆችን ለመርዳትና እውቀትን ደመጪ ነው ብለዋል የረጅም ዘመናት ታሪክ ያለውን የኢትዮጵያን እስልምና ቅርሶች ለማሰባሰብ እና ለትውልዱ ለማሳየት የተመሰረተው ሚዚየም በከተማችን ሊጎበኙ ከሚገባቸው ቦታዎችም አንዱ ነው። ተቋሙ ከዚህ የበለጠ ነገርን እንደሚሰራ እምነቴ ነው ብለዋል ጠቅላይ ሚኒስትር ዶክተር አብይ አህመድ። ሙዚየሙ የኢትዮጵያ ሰላማዊ ቅርሶችን በመሰብሰብ ለመጠበቅ እና ለማሳየት በማሰብ የተቋቋመ ስለመሆኑ ለጠቅላይ ሚኒስትሩም ገለጻ ተደርጎላቸዋል። ወደ ሌላ ዜና ስናመራ ፕሬዚዳንት ሳህለ ወርቅ ዘውዴ ከተለያዩ ሀገራት መሪዎች ጋር ውይይት ስለማድረጋቸው ተነገረ። በፕሬዚዳንት ዮዌሪ ሙሴቪኒ በዓለ ሲመት ላይ የተገኙት ፕሬዚዳንት ሳህለ ወርቅ ዘውዴ ከተለያዩ ሀገራት መሪዎች ጋር በኢትዮጵያና በሌሎች ጉዳዮች ላይ የሁለትዮሽ ውይይት አድርገዋል ተብሏል። ከኡጋንዳው ፕሬዚዳንት ዮዌሪ ሙሴቪኒ ጋር በነበራቸው ሙሂታ የሁለቱን ሀገራት ዲፕሎማሲያዊ ግንኙነቶችን ማጠናከርን በተመለከተ መክረዋል። ከኬንያ ፕሬዚዳንት ኡሁሩ ኬንያታ ጋር በነበራቸው ቆይታም በሁለቱ ሀገራት ግንኙነቶችና በምስራቅ አፍሪካ ጉዳዮች ላይም ውይይት አድርገዋል ተብለዋል። ፕሬዚዳንት ሳህለወርቅ ዘውዴ በቅርቡ በሞት የተለዩትን የታንዛኒያ ፕሬዚዳንት በመተካት ወደ ስልጣን ከመጡት እኛ ሱሉሉን ሀሰን ጋርም ስለ መወያየታቸው ተነግሯል። በውይይታቸው ፕሬዚዳንቷ ሳሚያ ሀሰን ሱሉሉን በማንኛውም ነገር ለመርዳት ቃል ገብቷል። በተለይም በአፍሪካ ሴቶች ኔትወርክ በኩል በርካታ ድጋፍ እንደሚያገኙና እርሳቸውን ብዙ ድጋፍ ሊያበረከቱ እንደሚችሉም ነግሯቸዋል ነው የተባለው። በሌላ ዜና የአውሮፓ ህብረት የምርጫ ታዛቢ ባለሙያዎችን ወደ ኢትዮጵያ እልክ አለው ስለማለቱ የውጭ ጉዳይ ሚኒስትር አስታወቀ። መግለጫውን የሰጡት የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ እንዳሉት የአውሮፓ ህብረት የኢትዮጵያን ምርጫ ለመታዘብ ቅድመ ሁኔታዎችን አስቀምጦ የነበረ ቢሆንም የኢትዮጵያ መንግስት አሁንም በዚህ ጉዳይ ላይ አቋሙን አልቀየረም ብለዋል። ይሁን እንጂ ህብረቱ ስድስት አባላት ያሉት የምርጫ ታዛቢ ባለሙያዎችን ቡድን እንደሚልክ ነው አምባሳደር ዲና ሙፍቲ ተነግሮናል ያሉት በስድስተኛው ምርጫ ከአውሮፓ ህብረት ውጭ የሩሲያ ሲቪክ ሶሳይቲ ከአሜሪካ ሁለት ተቋማት እና የአፍሪካ ህብረት የምርጫ ታዛቢዎቻቸውን ወደ ኢትዮጵያ እንደሚልኩ አምባሳድሩ አስታውቋል። አምባሳደር ዲና የዲሞክራቲክ ሪፐብሊክ ኮንጎ ፕሬዚዳንት እና የወቅቱ የአፍሪካ ህብረት ሊቀመንበር ፍሊክስ ሴሽኬዲ ጋር ወደ ኢትዮጵያ በመምጣት የሕዳሴ ግድብን የሦስትዮሽ ድርድር እንዲጀምር የሚያስችል ውይይት እየተደረገ ነው ብለዋል። ወደ ሌላ ዜና ስናልፍ ደግሞ የኒያ ፋውንዴሽንና የጆይ ኦቲዝም ማዕከል መስራች ወይዘሮ ዘሚ የኑስ ከዚህ ዓለም በሞት ተለዩ። የኒያ ፋውንዴሽንና የጆይ ኦቲዝም ማዕከል መስራቿ ወይዘሮ ዘሚ የኑስ ማለፋቸው የተነገረው በዚህ ሳምንት ሲሆን የሞታቸው መነሻም የኮቪድ አስራ ዘጠኝ ነው ተብሏል። የቀብር ስነስርዓታቸውም በዚህ ሳምንት ስለመከናወኑ ተዘግቧል። ዘሚየኑስ ከሁለት መቶ በላይ ለሚሆኑ የአእምሮ እድገት ውስንነት ላለባቸው ልጆች እንክብካቤ የሚያደርግ ተቋም መስርተው አገልግሎት ይሰጡ እንደነበረ ተዘግቧል። በመጨረሻም በኢትዮጵያ የአሜሪካ አምባሳደር ጊታ ፓሲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትሪያርክ ብጹዕ ቅዱስ አቡነ ማትያስን በመኖሪያ ቤታቸው ተቀብለው ስለማነጋገራቸው ተዘገበ። ውይይታቸውን ፓትሪያርኩ ሰሞኑን በይፋ ያስተላለፉትን መልእክት ጨምሮ በወቅታዊ የኢትዮጵያ ሁኔታ እና በተለይም በትግራይ ስላለው የሰብአዊ ጉዳዮች ላይ ትኩረት አድርገዋል ተብሏል። ከኤምባሲው የተገኘው መረጃ እንደመለከተው አምባሳደር ጌታ ፓሲ ወደፊት በኤምባሲው በሚካሄዱ እና የተለያዩ የእምነት ተቋማት በሚሳተፉባቸው የማህበረሰብ ስብሰባዎች ላይ ተገኝተው ውይይታቸውን የበለጠ እንዲያጠናክሩ ሀሳብ ስለመስጠታቸው ተነግሯል። ከዚህ ውይይት በፊትም ስለ ትግራይ ስናገር ድምጼ ታፍኗል ብለው መረጃ መልቀቃቸው ተነግሯል። ብፁዕ ወቅዱስ አቡነ ማቲያስ የአረማዊነት ስራ እንዲቆም በተደጋጋሚ ጊዜያት ሞክሬ አልተሳካም ባሉበትና በምስጢር ተቀርቶ በወጣው የቪዲዮ መልእክታቸውም ላይ ፓትሪያርኩ አቡነ ማቲያስ ታፍኛለሁ ብሏል ስለ ትግራይ ስናገር ድምጼ ይታፈናል። በትግራይ ጭካኔ የተሞላበት የአረመናዊነት ድርጊት እንዲቆም ብዙ ጊዜ ሞክሬ አልተሳካም። ሚያዝያ ሰባት ያደረግኩት ኢንተርቪውም ታግዷል። ስቃወም ድምጼ ይታፈናል። ያለም ሚዲያ እየተናገራቸው እኛ እንዳንናገር ታፍነናል ብለዋል። በኦሮሚያና በቤንሻንጉል ብዙ ግፍ ተሰርቷል፣ በትግራይ የተደረገው ግን ይበልጣል። በማለትም በቪዲዮ መልእክታቸው ላይ መልእክት አስተላልፈዋል። ለዓለም መንግስታት፣ ለዓለም አብያተ ክርስቲያናት የተለያየ የድጋፍ ጥያቄም አቅርበዋል። የዓለም ሚዲያ እየተናገረ እኛ የማንናገርበት ጉዳይ አይገባንም። በአሁኑ ጊዜ በሀገራችን በኢትዮጵያ በተለይ ደግሞ በትግራይ ክልል እየተካሄደ ያለው አረመኔያዊነት የአረማውያን ስራ እንዲቆም በተደጋጋሚ ጊዜ ሞክሬ አልተሳካም። ምክንያቱም ፍቃድ አልተሰጠኝም። እናገራለሁ፣ ይመልሱታል፣ እናገራለሁ፣ ይመልሱታል። ይኸው እስካሁን ጊዜ ምንም ፍቃድ አላገኘሁም ብለዋል። እናም ሁላችሁ ወገኖቻችን ማወቅ ያለባቸው እዚህ ያለውን ችግር የኔን ችግር የማውቀው እኔ ነኝ ብለዋል። ይህን ተያይዞ ደግሞ ብፁዕ ወቅዱስ አቡነ ማቲያስ ያቀረቡት ሀሳብ የቅዱስ ሲኖዶሱ ሀሳብ አይደለም ተብሏል። ይህ በተለያዩ ሀገራት አካባቢዎች ችግር ሲፈጠር ቅዱስ ሲኖዶሱ ተወያይቶ መግለጫ ሲሰጥቷል እየተሰጠም ነው እርዳታም ተደርጓል፣ ሲሉ የተናገሩት እና የቅዱስ ፓትሪያርኩን ሀሳብ ያስተናገሩት የሲኖዶሱ ዋና ጸሐፊ ብጹህ አቡነ ዮሴፍ ናቸው። እንደ ዋናው ጸሐፊ ገለጻ አቡነ ማቲያስ ተናገሩት ተብሎ በማህበራዊ መገናኞች የተሰራቸው ንግግር ቅዱስ ሲኖዶሱ ያልተወያየበትና ያልወሰነው ጉዳይ በመሆኑ ቅዱስ ሲኖዶሱን የማይወክል ሀሳብ ነው ብለዋል። ጉዳዩን አስመልከተውም በቀጣይ በአጀንዳ የተያዘ እና ቅዱስ ሲኖዶሱ የሚወያይበት እንደሆነም ለመገናኛ ብዙሀን በሰጡት መግለጫ አብራርቷል ሌስቤስ ሬዲዮ ከአዲስ አበባ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ፣ ላይክ ያድርጉ